ይህ ዓለም አቀፉ የአድቬንቲስት ሬዲዮ ጣቢያ ነው። የተስፋ ድምፅ ዓለም አቀፉ የአድቬንቲስት ሬዲዮ ጣቢያ ብሩህ ተስፋን የተሞሉ ፕሮግራሞቹን ይዞ አሁን ይጀምራል። ሰነበታችሁ፣ ውድ ተመልካቾቻችን ይህ በየሳምንቱ የምናደርገው የመጽሐፍ ቅዱስ የሰንበት ትምህርት የውይይት ክፍለ ጊዜያችን ነው። በዚህ ሩብ ዓመት ስንዋያይ የነበረው ስለ ታላቁ ተጋድሎ ስለ ታላቁ ውዝግብ ነው። ዛሬ ይህ የማጠቃለያ የውይይት ጊዜያችን ነው። ይሄ ታላቁ ተጋድሎ በሰማይ እንደጀመረ ነበር የተመለከትነው በሉሲፈር አማካኝነት፣ በኋላ ሰይጣን የሆነው። በኋላ ደግሞ በወላጆቻችን በአዳምና በህይዋን ምክንያት እነሱ የእግዚአብሔርን ትእዛዝ በመተላለፋቸው ምክንያት ወደዚህ ምድር እንደመጣ አይተናል። በታሪክም ይህ ታላቁ ውዝግብ ፍሰቱን ስንመለከት ነበር። ዋናው የታላቁ ውዝግብ ምንነት የእግዚአብሔር ፈጣሪነትና የእግዚአብሔር አፍቃሪነት ላይ ጥያቄ የተነሳ ባለማመን ላይ የተመሰረተ እንደሆነ አይተናል። ሰይጣንም ደግሞ እኔ የተሻለ መንገድ አለኝ የሚል በድብቅ ያመጣው አጀንዳ እንደሆነ አይተናል። በኋላ ግን በታሪክ ፍሰት እያየነው እንደመጣን ይህ ድብቅ አላማው በተለያየ ጊዜ ሲጋለጥ አይተናል። በተለይ በክርስቶስ መስቀል ተጋልጧል። ቀጥሎም ደግሞ በክርስቲያኖች ሕይወት ሲታይ ነበረ። እንዲሁም ደግሞ በመጨረሻ ጊዜ የበለጠ ምንነቱ የሚታይ እንደሆነ እናያለን። እና ጥያቄውም የአምልኮ ጥያቄ እንደሆነ ይህ የአምልኮ ጥያቄ የሚጠናቀቀውም በኃይል እንደሆነም አይተናል። ዛሬ እንግዲህ እስካሁን ያልነውን የምናጠናቀቅበት ጊዜ ነው። የእግዚአብሔርም ፍቅር አሸናፊ የሚሆንበትን የምናረጋግጥበት የጥናት ጊዜ ይሆንልናል። የዛሬ ርዕሱ የእግዚአብሔር ፍቅር አሸናፊነት ወይም ድል አድራጊነት፣ የእግዚአብሔር ፍቅር ድል አድራጊነት የሚል ርዕስ ተሰጥቶታል። ወደ ውይይቱ ከመግባታችን በፊት ዋና የተሰጠንን ጥቅስ ማንበብ ፈልጋለሁ የሚገኘው ራእይ ምዕራፍ 21 ቁጥር 3ና 4 ላይ ነው። ራእይ ምዕራፍ 21 ቁጥር 3 4 ታላቅ ታላቅም ድምፅ ከሰማይ እንሆ የእግዚአብሔር ድንኳን በሰዎች መካከል ነው፣ ከእነርሱም ጋር ያድራል፣ እነርሱም ሕዝቡ ይሆናሉ፣ እግዚአብሔርም እርሱ ራሱ ከእነርሱ ጋር ሆኖ አምላካቸው ይሆናል፣ እንባቸውንም ሁሉ ካይኖቻቸው ያብሳል ሞትም ከእንግዲህ ወዲህ አይሆንም፣ ሐዘንም ቢሆን ወይም ጩኸት ወይም ስቃይ ከእንግዲህ ወዲህ አይሆንም፤ የቀደመው ሥርዓት አልፏልና ብሎ ሲናገር ሰማው፤ ይላል። ይህ ደስ የሚያሰኝ ጥቅስ ነው። የታላቁ ውዝግብ ተጋድሎ መጠናቀቂያው በእግዚአብሔር አፍቃሪነትና አሸናፊነት ስለሆነ ደስ ይለናል። እንግዲህ ወደ ውይይቱ ከመግባታችን በፊት ጸሎት እናደርጋለን። ወንድማችን ጥበበ ስላሴ የመጀመሪያውን ጸሎት ያደርግልናል። እሺ፣ እንጸልይ። እግዚአብሔር አምላክ ሆይ እናመሰግናለን። በዚህ ጊዜ ደግሞ በድጋሚ ተገናኝተን ቃልን እንድናጠና እድል ስለሰጠህን፣ በዚህ ውይይት እንድትገኝ መንፈስ ቅዱስ እያንዳንዳችን እንዲመራን፣ የምንናገረው ነገር ለሰዎች ህይወት የሚጠቅም መለወጥ የሚጠቅም አንተን የሚያሳያቸው ክርስቶስን የሚያመላክታቸው እንዲሆን ወደ እውነት ሁሉ የሚመራቸው እንዲሆን በዚህ በሚደረገው ውይይት እያንዳንዳችን እንድትመራን አድማጭ ተመልካቾቻችንም በተለያዩ መንገዶች የሚሰሙትንም ልባቸውን በቃል እንድትነካና ለዳግም ምጽአት እንዲዘጋጁ ልባቸውን እንድታነሳሳ የእውነትን መንገድ እንድታሳያቸው ሁላችንንም ለክብር መንግስት እንድታበቃ እንደምናለን በጌታ በኢየሱስ ስም አሜን። እንዳነሳውት እንግዲህ የሚጠናቀቀው በእግዚአብሔር አሸናፊነት ድል አድራጊነት ነው። ይህንንም ማወቅ የቻልነው ነው በትንቢት ነው። እንግዲህ ባለፉት አራት ጥናት ይዘን ወደፊት የሚያመላክቱ ከመጽሐፍ ቅዱስ የምናገኛቸውን ትንቢት ተመርኩዘን ነው እያጠናን ያለ ነው። ይሄ ታላቁ ዝግብ ወይም ታላቁ ተጋድሎ በእግዚአብሔር አሸናፊነት በእግዚአብሔር ድል አድራጊነት እንደሚጠናቀቅ የሚነግረንም መጽሐፍ ቅዱስ ነው። እነዚህም እንዴት እንደሚጠናቀቅ ትንቢቱን እያየን ነው። እንግዲህ ዛሬ የምንወያየው የመጀመሪያው ጥያቄ በኢየሱስ ከድጋሚ ከመምጣቱ በፊት ያለ የመከራ ጊዜ እንዳለ መጽሐፍ ቅዱስ ያነሳል እና ይህ የመከራ ጊዜ ባለፈውም በትንሽ ነካክተነዋል። እንዴት እንደሚከሰት ምን አይነት የመከራ ጊዜ እንደሆነ እናነሳና ከዛ በዛ ውስጥ ደግሞ እግዚአብሔር የሰጠውን ተስፋ እናነሳለን። ይሄ እንግዲህ የመከራ ሀሳብ መከራ በመጨረሻው ዘመን እንደሚመጣ መጽሐፍ ቅዱስ በተለያዩ ቦታዎች ላይ ይናገራል። ለምሳሌ ያክል በዳንኤል ምዕራፍ አስራ ሁለት ከቁጥር አንድ ጀምሮ እንደዚህ ይላል በዚያም ዘመን ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል። ሕዝብም ከሆነ ጀምሮ እስከዚያ ዘመን ድረስ እንደ እርሱ ያለ ያልሆነ የመከራ ዘመን ይሆናል። በዚያም ዘመን በመጽሐፉ ተጽፎ የተገኘው ህዝብ ሁሉ እያንዳንዱ ይድናል ይላል እና በዚያም ዘመን የሚለው ከምዕራፍ 11 የቀጠለ ሀሳብ እንደሆነ እናያለን። በምዕራፍ 11 ላይ ስለ ሰሜኑ እና ስለ ደቡቡ ንጉሥ ይናገርና በመካከላቸው ከፍተኛ የሆነ ግጭት እና ውዝግብ ይፈጠርና ይላል እንግዲህ እሱም በሌላ ጥናት መታየት የሚገባው ነው። መጨረሻ ላይ ግን ምዕራፍ 11 ዳንኤል ሲጠናቀቅ እንደሚለው ንጉሳዊ ድንኳኑም በባህርና በከበረውም በቅዱስ ተራራ መካከል ይተክላል። ወደ ፍጻሜው ግን ይመጣል፣ ማንም አይረዳውም ይላል እና ይሄ ሀይል ይሄ በእግዚአብሔር ቤት ላይ ይህንን ነገር ወይም በእግዚአብሔር ህዝብ ላይ በሚያደርግበት ጊዜ እንግዲህ ጨቋኝ እየሆነና የእግዚአብሔርን ልጆች በራሱ መንገድ ብቻ ተከተሉኝ፣ ካልተከተላችሁ አጠፋችኋለሁ ራዕይ አስራ ሦስት ላይ እንደተገለጸው ባለው ሳምንት እንዳጠና ነው፣ ጥናታችን ላይ እንዳለው ነው እና በሚልበት ጊዜ ነው። ይሄንን አይነት አቋም ይዞ የእግዚአብሔርን ህዝብ ለማጥፋት እና ለማሰቃየት ወስኖ በሚነሳበት ጊዜ በዚያን ዘመን ስለ ህዝብ ደግሞ የሚቆም እግዚአብሔር ይሆናል። መቆም ማለት ልክ ለመከላከል አንድን ሀይል የተነሳን ሀይል ለመቋቋም ለመገዳደር የተነሳን ሀይል የሚቋቋም ሆኖ የሚነሳ እንደሆነ እናያለንና። በመጨረሻው ዘመን ስቃይና መከራ በእግዚአብሔር ህዝብ ላይ እንደሚደርስ አስጨናቂ የመከራ ዘመን እንደሚሆን ኤርሚያስ ምዕራፍ 30 ቁጥር አምስት ላይም ደግሞ እንደዚህ ይለናል። እግዚአብሔር እንዲህ ይላልና የሚያስፈራ ድምፅ ሰምተናል። የፍርሃት ነው እንጂ የሰላም አይደለም። ጠይቁ፣ ወንድ የወልድ እንደሆነ ተመልከቱ። ስለምን ሰው ሁሉ እንደ ወላድ እጁን በወገቡ ላይ አድርጎ ፊቱም ወደ ጥቁረት ተለውጦ አየው? ወየው ያ ቀን ታላቅ ነውና እርሱንም የሚመስል የለምና የያዕቆብ የመከራ ዘመን ነው፣ ነገር ግን ከርሱ ይድናል ይላል እና የያዕቆብ የመከራ ዘመን የተባለበት ዋናው ምክንያት ምንድነው? ያዕቆብ ወንድሙን አታሉ ብኩርና ከወሰደ በኋላ ከዛ በኋላ ወንድሙን ይቅርታ ለመጠየቅ ከሀያ ዓመት በኋላ በሚመለስበት ጊዜ ፈርቶ ነበር ወንድሜ ኤሳው ይገል ይገለኛል ብሎ ተጫንቆ በነበረበት ሰዓት ላይ ሌሊት ቤተሰቡን ከፋፍሎ ሚስቶቹንም ከፋፍሎ ልጆቹንም ከፋፍሎ ንብረቱንም ከፋፍሎ ከዛ ለብቻው እየጸለየ እየተከዘ እያሰበ ባለበት ሰዓት ላይ በያቦቅ ወንዝ ዳርቻ በነበረበት ጊዜ አንድ ኃይል መጥቶ ይይዘዋል እና በሚይዘው ጊዜ ደንግጦ፣ ያው እዛ አካባቢ ሽፍቶች እና ወረቡሎ ስላሉ እነሱ መስሎት ይታገላል። ነገር ግን ያ ኃይል ከሰማይ የተላከ እንደሆነ እናያለን እና በሚታገልበት ጊዜ ከፍተኛ የሆነ ተጋድሎ ውስጥ ነው የገባው እና ያዕቆብ በሁለት ነገር ነው ሲሰቃየ ነበር። አንደኛ በአካል ትግል ውስጥ ነበር፣ በመንፈስ ደግሞ ኃጢአቴ ይቅር ተብሎልኛል ወንድሜ ይቀበለኛል ወንድሜ ይቅር ይለኛል የሚለው ያንም ያስጨንቀው ነበር እና በሁለት በኩል ተወጥሮ ነበር። የአካልም የመንፈስም የስነ ልቦናም ትግል እንደነበረው እናያለን እና የያዕቆብ የመከራ ዘመን የተባለውም ለዚህ ነው። ልክ እንደ ያዕቆብ በመጨረሻው ዘመን ላይም ክርስቲያኖች እግዚአብሔርን የሚከተሉ በአካል ይፈተናሉ። መግዛት፣ መሸጥ፣ መለወጥ፣ መኖር እንዳይችሉ አካላዊና ቁሳዊ የሆነ መከራ ይደርስባቸዋል። በመንፈስ ደግሞ እንደዚሁ የሰይጣን ሐሳብ ኃጢአት ይቅር አልተባለልኝም የሚለው አመለካከትም ያስጨንቃቸዋል። ነገር ግን ይላል ያ አይደለም ዋናው ነገር። ነገር ግን ምን ይላል ነገር ግን ከእርሱ ይድናል ይላል እና ኢሳያስ ላይም ተመሳሳይ ሐሳብ ይሰጠናል። እግዚአብሔር ያድነናል በዛን ዘመን የምንኖር ሰዎችን ይታደገናል። ይባርከናል። መከራውን ያሳልፈናል። ለዛ ግን አሁን መዘጋጀት ያለብን እንደሆነ እንመለከታለን። ጥበበ ያለው ላይ ለመጨመር ከራዕይ ዮሐንስ ላይ ምዕራፍ ስድስት ዘጠኝ ላይ ቁጥር ዘጠኝ ላይ ያለውን ስንመለከት ስለ ሰባቱ ማህተሞች መፈታት ሲናገር አምስተኛው ማህተም በተፈታ ጊዜ ይላል ስለ እግዚአብሔር ቃልና ስለ ጠበቁትን ምስክርነት የታረዱትን ሰዎች ነፍሶች ከመሳዊ በታች አየው ይላል። እነርሱም በታላቅ ድምፅ ሁሉን የምትገዛ ቅዱስና እውነተኛ ጌታ፣ እስከ መቼ አትፈርድም? እስከ መቼ ስ ደማችንን በምድር በሚኖሩት ላይ አትበቀልም? አሉ። ከዛ ምን ይላል? ቁጥር 11 ከዚያም ለእያንዳንዳቸው ነጭ ልብስ ተሰጣቸው ይልና እዚህ ላይ ያለውን ሀሳብ ነው ይፈለግ ወደፊት እንደነርሱ የሚገደሉ የአገልጋይ ባልንጀሮቻቸውን ወንድሞቻቸው ቁጥር እስኪሞላ ድረስ ጥቂት እንዲታገሱ ተናገራቸው። እንግዲህ ይህንን ለመተንተን በቂ ጊዜ የለም። ግን አምስተኛው ማተም የተፈታበት ጊዜ ከአምስት ሰላሳ ስምንት እስከ አስራ ሰባት ዘጠና ስምንት ከአሁን ቀደም የተጠናው የስደት ዘመን የእግዚአብሔር ሕዝብ ተሰዶ በበረሃ የነበረበትን ጊዜ የሚያመላክት ነው እና የእነሱ መታረድ የመጨረሻው እንዳልሆነ ነው ይሄ ቃል የሚናገረው እና በመጨረሻ ባለንጀሮቻቸው ወንድሞቻቸው የእነሱ ቁጥር እስኪሞላ ድረስ እነሱ መጠበቅ እንዳለባቸው ይናገራል። በዚሁ በራዕየ ዮሐንስ ምዕራፍ ሰባት ላይ ደግሞ ጅማሬው ላይ ባለፈው ሳምንት ስለ ማህተሞቹ ስለ እግዚአብሔር ማህተም የተመለከትነው ሀሳብ ነበር። እዚህም ላይ ምዕራፍ ሰባት ቁጥር ላይ የህ አምላክ ማህተም ያለው ሌላ መልአክ ከምስራቅ ሲመጣ አየው ይላል። እንግዲህ ይሄ በምድር አራቱ ማዕዘኖች ቆመው የነበሩ መላእክት የምድርን ነፋስ ነፋሳት በባህር ወይም በማንኛውም ዛፍ ላይ እንዳይነፍስ አራቱን የምድር ነፋሶች የያዙ ነበሩ እና ይሄ ደግሞ ማህተሙን የያዘው መልአክ ራሱ ጌታ ኢየሱስ ክርስቶስ ማለት ነው። ምድርን እና ባህርን ለመግዳት ስልጣን የተሰጣቸውን አራቱን መላእክት በታላቅ ድምፅ እንዲህ አላቸው፣ በአምላካችን አገልጋዮች ግንባር ላይ ማህተም እስከምናደርግባቸው ድረስ ምድር ወይም ባህርም ወይም ዛፎችን አትግዱ ይላል። እነዚህ አራት ነፋሳት እንግዲህ ቅድም ጥበብ የጠቀሳቸው መከራዎች ናቸው። በኢኮኖሚ በተለያየ መንገድ የእግዚአብሔርን ሕዝብ እግዚአብሔርን ከማምለክ አትኩሮቱን የእግዚአብሔርን ትእዛዛት ከመጠበቅ አትኩሮቱን አዙሮ ወደ አውሬው ወደ ተሳሳተው መንገድ እንዲገባ በማሳሳትም በማሳሳት ያልቻለውን ደግሞ በጭቆና መንገድ የሚሞክርበት አስጨናቂ ዘመን ሲናገር ነው እና መቶ አርባ አራት ሺው ታትመው ከዛ በዛ ውስጥ በዛ መከራ ደግሞ እንዳለፉ ደግሞ ሲጠቁም ቁጥር አስራ አራት ላይ በዚሁ መጽሐፍ ላይ ነጭ ልብስ የለበሱ በእግዚአብሔር ዙፋን ፊት ሲያዜሙ የነበሩትን ሰዎች ተመልክቶ ዮሐንስ የተጠየቀው ጥያቄ ነበር። እነዚህ እነማን ናቸው? ከወዴትስ መጡ? ብሎ አንዱ ሽማግሌ ይጠይቀዋል። ከዛስ ምን ይላል? ቁጥር አስራ አራት ላይ መልስ ሲሰጠው እነዚህ ከታላቁ መከራ የመጡ ናቸው ልብሳቸውንም በበጉ ደም አጥበው አንጽተዋል ይላል። ስለዚህ ታላቅ የመከራ ዘመን ወደፊት እንደሚመጣ አራቱ የምድር ነፋሳት ማለት ጦርነት ብቻም ሳይሆን ከሰው ባህሪ አሁን በመንፈስ ቅዱስ የበላይነት ቁጥጥር ስር ያለ የሰው ባህሪ የእግዚአብሔር መንፈስ ከምድር ገለል በሚልበት ጊዜ በሰይጣንና በሰው የስጋ ባህሪ ጥምረት የሚፈጠረው በምድር ላይ የሚኖረው መከራ ዝም ብሎ ፖለቲካዊ ወይ ማህበራዊ ቀውስ የሚያመጣ ብቻ ሳይሆን በግለሰብ ደረጃ በቤተሰብ ደረጃ ሆኖ ታይቶ ተሰምቶ የማይታወቅ ነገር ጌታ ኢየሱስ ክርስቶስ ወንድም ወንድሙን የሚሸጥበት፣ እናት ልጇን፣ ልጅ ወላጆቹን ወዘተ ያለበት ያለው ነገር ሁሉ ከአሁን ቀደም የሆነው ነገር በገነነ መንገድ የሚሆንበትና እጅግ አስጨናቂ የሚሆንበት ዘመን እንደሆነ ነው ቃሉ። ቅድም የያዕቆብም ታሪክ ተነስቷልና በጣም ለያዕቆብ በጣም ትልቅ መከራውን ከባድ ያደረገበት ከእግዚአብሔር ዘንድ በኋላም ሲታገልም ካልባረከኝ አለቅም ሲል እናገኘዋለንና ላደረገው ኃጢአት በእርግጥ ይቅርታ ማግኘቱ ከእግዚአብሔር ዘንድ ምሕረት ማግኘቱ ውስጡ በጣም ሸክም ሆኖ የነበረውና በጣም መከራውን ከባድ ያደረገውም እሱ ነበርና በመጨረሻ ጊዜም ልክ እግዚአብሔር ዝም ያለበት ጊዜ የሚመስል አይነት ጊዜ ይኖራል እና የእግዚአብሔር ሕዝብም ብቻቸውን የሆኑ አይነት ስሜት ይሰማቸዋል። ነገር ግን ማቴዎስ ምዕራፍ 28ም ስናጠና እግዚአብሔር ክርስቶስ ቃል ይገባለን። እስከ መጨረሻው ከእናንተ ጋር ነኝ እስከ መጨረሻው አልተዋችሁም ብሎ ቃል ገብቷል እና በዛ ሁሉ መከራው ስናልፍ እግዚአብሔር አብሮን እንደሚሆን አብሮን አንዳንዴ ድምፁ ባይሰማም የሌላ አይነት ቢመስለንም ግን እግዚአብሔር ቃል ነው የሚጠብቅ አምላክ እንደሆነና ድል እንደሚያደርግ ራእይ ምዕራፍ 12ም ሲናገር ምን ይለናል? እነርሱም ከበጉ ደም የተነሳ ከምስክራቸውም ቃል የተነሳ ድል ነሱት ብሎ ነው የሚነግረን እና ይሄን ሁሉ ነገር ይሄንን ሁሉ መከራ ድል አድርገን ልንዘልቀው የምንችለው በክርስቶስ ደም እና በምስክራችን ባለን ልምምድ ከእግዚአብሔር ጋር እንደሆነ እንማራለን። ስለዚህ አስጨናቂ ጊዜ እንደሚመጣ የመከራ ጊዜ እንደሚመጣ ነገራችሁኝ። በዚህ ውስጥ ሁሉ ግን ያው እግዚአብሔር መጠማጠም እንደሚያሸንፉ ራእይ ምራፍ 16 ላይ ስናነብ፣ ግን ስለ ሰባቱ መቅሰፍት የሚያወራው አለ እና ይህ መቅሰፍት የሚከሰተው መቼ ነው? ማን ላይስ ነው የሚወርደው? ራእይ አስራ ስድስት በባለፈው ስናጠና አውሬው እንግዲህ ሁለቱ አውሬው ዲያብሎስን ዘንዶውን ለማገዝ ሁለት አውሬዎች ከባህርና ከምድር እንደወጡ እና በቁጣም በእግዚአብሔር ሕዝብ ላይ ትልቅ ማአት እንዳመጡ ይነግረናል። ራእይ ምዕራፍ 13 ስንመለከት እና ከቁጥር 15፣ 16 ጀምሮም በጣም ትልቅ መከራ እንደሚያደርጉባቸው ሊያስቷቸውም የእግዚአብሔር ሕዝብን በጣም በሙሉ ኃይል እንደሚሰራ እንመለከታለን። ከዛ ምዕራፍ 14 ላይ ደግሞ እግዚአብሔር የመጨረሻውን መልእክት ሲሰጥ እንመለከታለን። ከዚህ በኋላ እንግዲህ ምዕራፍ 16 እና 15 ላይ የምናገኘው እግዚአብሔር ለዚህ ለመንግስትና ለፖለቲካ እና የሃይማኖት ስርዓት አብረው በጋራ ሆነው የእግዚአብሔር ህዝብ ላይ ላደረጉት ጥፋት ላደረጉት በጣም ከባድ የሆነ ስቃይ እግዚአብሔር ደግሞ መልስ ሲሰጥ ነው የምናገኘው እና እነዚህ ሰባት መቅሰፍቶች የሚወርዱት የእግዚአብሔር ምላሽ በነሱ ላይ የእግዚአብሔርን ሕዝብ ሲያጠቁ ለነበሩት ምላሽ እንደሆነ ስናጠና እንመለከታለን። ራእይ ምዕራፍ 15 ላይ እንደዚህ ይላል። ቁጥር አንድ ላይ ሌላም ታላቅና ድንቅ ምልክት በሰማይ አየሁ በእግዚአብሔር ቁጣ በእርሱም ስለሚፈጸም ኋለኞቹን ሰባት መቅሰፍቶች የያዙ ሰባት መልአክት ታዩ። ቁጥር ሁለት በሳትም የተቀላቀለውን የብርጭቆ ባህር የሚመስለውን አየው በአውሬው እና በምስሉም በስሙም ቁጥር ላይ ድል ነስተው የነበሩት የእግዚአብሔርን በገና ይዘው በብርጭቆ ባህር ላይ አየው ይልና ከዛ በኋላ ቁጥር አምስት ላይ ከዚህም በኋላ አየው የምስክር ድንኳን መቅደስ በሰማይ የተከፈተ ሰባቱንም መቅሰፍ የያዙ ሰባት መልአክት ከመቅደሱ ወጡ። ከተልባም እግር የተሰራ ጥሩ ጌጥ በደረታቸው መታጠቂያ ነበር ይላል። ከዛ በኋላ ምን ይላል? ቁጥር ስምንት ላይ ከእግዚአብሔርም ክብርና ከኃይሉ ጢስ በመቅደሱ ሞላበት። የሰባቱ መላእክት ሰባቱ መቅሰፍት እስኪፈጸሙ ድረስ አንድ እንኳን ወደ መቅደሱ ይገባ ዘንድ አልተቻልም ይላል። ይሄ እንግዲህ በጣም የመጨረሻውና የሰዎች የመጨረሻ ውሳኔ የታወቀበት እና መቅሰፍቱንም በምናይበት ጊዜ መቅሰፍቶቹ በአውሬው ላይ አውሬውን ይከተሉ በነበሩ ላይ ምልክቱን በወሰዱ ላይ እንደወረደ ይናገራል። እና ይሄ የመቅሰፍት ሀሳብ እንግዲህ ሰፋ ያለ ነው። ግን በአጭሩ ለማስቀመጥ ያህል የራእይ ሀሳብ በአብዛኛው የተወሰደው ክብሉይ ኪዳን እንደመሆኑ መጠን በግብፅ ምድር የእስራኤል ልጆች ከእስራኤል ከግብፅ ምድር ከመውጣታቸው በፊት በባርነት የነበሩ ጊዜ ከመውጣታቸው በፊት የወረዱ አስር መቅሰፍቶች ነበሩ። ነገር ግን ሰባቱ ከሶስቱ በኋላ ያሉት ሰባቱ መቅሰፍቶች ግን የእስራኤልን ልጆች አልነኳቸውም። ስለዚህ እነዚህ መቅሰፍቶች በመጨረሻው ዘመንም የእግዚአብሔርን ማህተም በተቀበሉ በእውነቱ ላይ በጸኑ መከራ ይመጣባቸዋል። መከራና ስቃዩ ይቀጥላል። ነገር ግን መቅሰፍቶቹ የእግዚአብሔርን ልጆች የሚነኩ እንዳልሆኑ እንረዳለን። መዝሙር ዳዊት ሀያ ሰባት ቁጥር አምስት ላይ በመከራዬ ቀን በድንኳኑ ሰውሮኛልና በድንኳኑም መሸሸጊያ ሸሽጎኛል ይላል። እንደገና ኢሳይያስ ይቅርታ፣ ይኸው ጥቅስ ስጨርስ ምን ይላል? በአለት ላይ ከፍ ከፍ አድርጎኛልና ይላል። ኢሳይያስ 33 ቁጥር 16 ላይ እርሱም ከፍ ባለ ስፍራ ይቀመጣል፣ ጠንካራ አምባ መጠጊያው ይሆናል፣ እንጀራም ይሰጠዋል ውሃውም የታመነች ይሆናል ይላል። እንደገና መዝሙር ዘጠና አንድ አንድ ላይ በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ስር ያድራል ይላል። እግዚአብሔርን አንተ መታመኛ ይነ እለዋለሁ ይላል። እና እነዚህ ሁሉ ጥቅሶች የሚያሳዩ ምንድን ነው እግዚአብሔር ልጆቹን እንድንፈራ አይደለም፣ ይህን እየነገረን ያለነው። ምንም ያስፈራ ነገር ይላል። እግዚአብሔር ያለው ሰው ምንም አይፈራም? ልንፈራም አይገባል ነገር ግን መከራው ደግሞ አቅልለን ልናየውም አይገባም ግን በእነዚህ ሁሉ የመከራና የስቃይ ጊዜያቶች ውስጥ እግዚአብሔር ልጆቹን ይታደጋል። አንድ ሁለተኛ ምን እንበላለን ምን እንጠጣለን ብለንም መጨነቅ የለብንም። መሸሸጊያም ይሆነናል። ኬክ አይኖርም ያውና የመሳሰሉት ነገሮች ግን እንጀራ ግን ይኖረናል። ምን በላው ይኖራል። ውሃን የታመነ ደግሞ መጠጊያ፣ መሸሸጊያም እግዚአብሔር አምላካችን ይሆነናል። ስለዚህ መቅሰብቶቹን ስናስብ ይሄንንም ጭምር አብረን ልናስብ ይገባናል ማለት ነው አንድ እዚህ ላይ ለማከል የምፈልገው ነገር የመቅሰፍቶቹ መነሻ ምንድን ነው የሚለውን ሀሳብ ነው። ቅድም ራእየ ዮሐንስ ምዕራፍ ሰባት ቁጥር አንድ ላይ ያንበኩትን ለመድገም ፈልጋለሁ። ከዚህ በኋላ አራት መላእክት በአራቱ የምድር ማዕዘኖች ቆመው አየሁ። እነርሱም ነፋስ በምድር ወይም በባህር ወይም በማንኛውም ዛፍ ላይ እንዳይነፍስ አራቱን የምድር ነፋሶች የያዙ ይላል። ቀጥሎ የሚመጣው ትእዛዝ የእግዚአብሔርን የሕያው እግዚአብሔርን ማህተም በልጆቹ ላይ እስከምናደርግባቸው በአገልጋዮቹ ግንባር ላይ እስከምናደርግባቸው ጊዜ ድረስ ማህተሞቹን ያዙ ነው የሚለው እነዚህ አራት መላእክት የሚያመላክቱት የእግዚአብሔር ኃይል በምድር ላይ እየሰራ ያለበትን መንገድ ነው። ይህን በምልበት ጊዜ በቤተ ክርስቲያን ላይ ብቻ ማለት አይደለም። በሁሉም ዘርፍ በፖለቲካ ሊሆን ይችላል። በተፈጥሮ ላይ ሊሆን ይችላል በእንስሶች ላይ ሊሆን ይችላል። በአየር ንብረት፣ በኢኮኖሚ፣ በሁሉም ዘርፍ የእግዚአብሔር ከለላ እና ጥበቃ በምድር ላይ አለ። በዚህ ሰዓት እዚህ ጋር እየተናገረ ያለው ነገር ግን ምንድን ነው? ያ የሚነሳበት ጊዜ ይመጣል። በመቀጠል ምራፍ ስምንት ላይ ያለው ምራፍ ስምንት እና ዘጠኝ ላይ ስለ ሰባቱ መለከቶች መናገር ይጀምር እና ስድስተኛው መልአክ መለከቱን ነፍ ይልና ቁጥር አስራ ሶስት ላይ ምራፍ ዘጠኝ ቁጥር አስራ ሶስት ላይ በእግዚአብሔር ፊት ካለው በወርቅ ከተሰራው መሠዊያ ቀንዶች ድምፅ ሲመጣ ሰማው። ድምፁም መለከት የያዘውን ስድስተኛ መልአክ በታላቅ ወንዝ በኤፍራጢስ የታሰሩትን አራቱን መላእክት ፍታቸው አለው። ከሰው ዘር አንድ ሶስተኛ እንዲገደሉ ለዚች ሰዓት ዕለት፣ እንዲሁም ለዚች ወርና ዓመት ተዘጋጅተው የነበሩት አራቱ መላእክት ተፈቱ። የፈረሰኛው ሰራዊት ብዛት ሁለት መቶ ሚሊዮን ነበር። ቁጥራቸውንም ሰማው ይላል። ከዛ ምን ያህል አስቀያሚ ምን ያህል አስፈሪ እንደነበሩ ደግሞ ቀጥሎ ይተነትናል ማለት ነው። የመጣው ትእዛዝ ምንድነው? ስድስተኛው መልአክ ሲመታ ፍታቸው። እነዚህም ለቀኑ የተዘጋጁትን ጥፋትን ለማድረስ በምድር ላይ በተለየ መንገድ ሆኖ በማይታወቅ መንገድ የክፋትን ስራ ለመስራት ተዘጋጅተው ታስረው የተቀመጡትን ኃይሎች ፍታቸው የሚል ትእዛዝ ነው የመጣው። ስለዚህ አሁን ወደ መቅሰፍቶቹ በምንመጣበት ጊዜ ትዚላችሁ እንደሆነ በሶስቱ መላእክት መልእክት ላይ የቀረበው ማስጠንቀቂያ ምንድን ነው? በተለይ በሶስተኛው መላክ መልእክት ላይ የመጣው ማስጠንቀቂያ ምንድን ነው የአውሬውን ምልክት የተቀበሉ የእግዚአብሔርን ጽዋ ከምህረት ጋር ሳይቀላቀል ይቀምሳሉ ይጠጣሉ ነው የሚለው አደለም ስለዚህ የእግዚአብሔር ምህረት እዚህ ላይ ምዕራፍ ሰባት አሁንም እዚህ ስድስተኛው መለከት ላይ እንደዚሁ መክሰፍቶቹ ላይ የምናየው የእግዚአብሔር ምህረት ከምድር በሚነሳበት ጊዜ ምድር ባዶ አትሆንም ጣልቃ የሚገባው ማን ነው ዲያቢሎስ ነው ስለዚህ ሰባቱን መቅሰፍቶች በምድር ላይ የሚዘራው ሰዎችን የሚጨፈጭፈው የሚገለው እግዚአብሔር ሳይሆን ዲያብሎስ። ይህንን ልናሰምርበት ይገባል። የእግዚአብሔር ጥበቃ፣ የእግዚአብሔር ምህረት ካሁን በኋላ በቃ ብሎ በሚነሳበት ጊዜ በዛ ቦታ ገብቶ ስራውን የሚሰራው እንደ ክርስቶስ ነኝ እያለም በአንድ በኩል ሰዎችን እያሳሳተ፣ በሌላ መንገድ ደግሞ ሰዎች እንዲጨፈጨፉ እንዲያልቁ የሚያደርገው ተፈጥሮን የሚያቃውሰው በሽታን የሚያዛምተው ዲያብሎስ እንደሆነ ሊሰመርበት ይገባል። እንግዲህ ይሄ ክስተት በሚሆንበት ጊዜ የእግዚአብሔር ሕዝቦች ላይ እንደማይደርስ ሌላው ምድር ግን በስቃይ ውስጥ እንደምትገባ ነው አሁን የተረዳሁት ከእናንተ። አሁን ይሄ እንግዲህ አስቸጋሪ የእግዚአብሔር ሕዝቦች ደግሞ ተጨንቀው ነው ያሉት። የኢኮኖሚ ውጥረት አለ፣ ይገደሉም ተብሏል፣ እየተሳደዱ ነው ያሉት። በያሉበት ሆነው በውስጣቸው ደግሞ ትግል ላይ ነው ያሉት እንደ ያዕቆብ መከራ ጊዜ ከእግዚአብሔር ጋር እግዚአብሔር ትቶናል አልተነወንም የሚለውንም ትግል አለባቸው። ይህ ሁሉ ታዲያ የሚጠቃለለው ምን ሲከሰት ነው ነው የሚለው አሁን የሚቀጥለው ጥያቄ እና እንግዲህ ተመልካቾቻችን፣ ምን ሲከሰት ነው ታዲያ ይሄ የሚጠቃለለው በምድርም ላይ ያለውም የዚህ የታላቁ ተጋድሎ ሂደት በምን አይነት መንገድ ይጠናቀቃል የሚለውን መጽሐፍ ቅዱስ ቲቶስ ምዕራፍ ሁለት ቁጥር አስራ ሦስት ላይ አንድ የሚናገረው ቃል አለ። የክርስቶስን ዳግም ምጽዓት ሲጠቅስ ምን ይላል? የተባረከው ተስፋችን ይላል እና ይህ ሁሉ ነገር መጠናቀቂያው የሚሆነው ምንድን ነው? ጌታ ኢየሱስ በደመና ይገለጣል እና አሁን ያነሳናቸውን፣ ከእረፍት በፊት ያነሳናቸውን የመከራ ዘመናት ማብቂያ እንዲኖራቸው ያደርጋል እና እሱ በሚመጣበት ጊዜ ደግሞ ተያይዘው የሚከሰቱ ነገሮች አሉ። አራት ነገሮችን መጥቀስ ይቻላል። እሱ በሚመጣበት ጊዜ የሚሆነው አንደኛው ሙታን ጻድቃን የነበሩ ሙታን ፍርዳቸው ተመርምሮ ስላለቀ በዘላለም ከእግዚአብሔር ጋር ለመኖር ይነሳሉ። ሁለተኛው የታተሙት የእግዚአብሔርን መገለጥ የክርስቶስን መገለጥ የሚጠብቁት በህይወት ያሉ እነሱ ደግሞ ስጋቸው ይለወጣል፣ ናዲያ ቆሮንቶስ 15 ላይ እንደሚነግረን ሶስተኛው፣ ራእይ ምዕራፍ 6 ላይ እንደሚነግረን በህይወት ያሉ ሀጣን ድንጋዮችን፣ ኮረብታዎችን እና አለቶችን ውደቁብን በማለት ይጨነቃሉ፣ በክብሩ ብርሃን ይጠፋሉ። አራተኛው ሞታ ያሉ ሀጣን በመቃብር ይቆያሉ። ከዛ ይሄ ከሆነ በኋላ ክርስቶስን በደመና ለመቀበል የተለወጡት በህይወት ያሉት ጻድቃን እና ከሞት የተነሱት ጻድቃን አንድ ላይ ሆነው በደመና ክርስቶስን ይቀበሉታል። ሺህ ዓመት በሰማይ ይነግሳሉ ይላል ራዕይ ምዕራፍ ሀያ ላይ። በኋላ ላይ በዝርዝር እናያለን። ሺህ ዓመት ከነገሱ በኋላ እዛ አብረው ከክርስቶስ ጋር ይሆናሉ። በምድር ላይ ግን ሰይጣን ይታሰራል። ኃጢአተኞች በህይወት የነበሩት ጠፍተዋል። ሞተው የነበሩ ኃጢአተኞችን በመቃብራቸው ይቆያሉ። ሰይጣን በዚች ምድር ላይ ታስሮ ለብቻው ከአጋንንት ጋር የሚቆይበት ዘመን ይሆናል። የሚጠናቀቀው በምንድን ነው ካልን በክርስቶስ ዳግም ምጽአት ነው፣ የተባረከው ተስፋ በተባለ ይህም ደግሞ በራሱን በቻለ የትንሳኤን ጠዋት የሚያመጣልን ይሆናል። ዮሐንስ ምዕራፍ 14 ላይ ይህንኑ የተባረከ ተስፋ ክርስቶስ ለደቀ መዛሙርቱ ሲነግራቸው እንመለከታለን። እና እንግዲህ ዮሐንስ ምዕራፍ 14፣ ደቀ መዛሙርቱ ሁሉ ወደ መስቀሉ ክርስቶስ ወደ መስቀሉ እየሄደ ያከባድ ጊዜ ደቀ መዛሙርቱ ላይ የሚመጣበት ሰዓት ነበር እና ክርስቶስ ብዙ ነገር ከነገራቸው በኋላ ልክ ዮሐንስ 14 ቁጥር 1 ላይ ምን ይላቸዋል? ልባቸው አይታወክ በእግዚአብሔር መኑ በእኔም ደግሞ መኑ በአባቴ ቤት ብዙ መኖሪያ አለ። እንዲያስ ባይሆን ባልኳችሁ ነበር። ስፍራ አዘጋጅላችሁ ዘንድ ሄዳለሁ። ሄጄም ስፍራ ባዘጋጀውላችሁ እኔ ባለሁበት ደግሞ እናንተ ከኔ ጋር ትሆኑ ዘንድ ሁለተኛ እመጣለሁ፣ ወደ እኔም እወስዳችኋለሁ ይላልና ይሄንን የክርስቶስ ዳግም ምጽዓትን ተስፋ እንዲሁም አዲስ ኪዳን መጽሐፍ ቅዱስን በደምብ ስንመለከት በየ25 ቁጥሩ አንድ ጊዜ ይሄ የክርስቶስ ስለ ጌታ መመለስ ይናገራል ይላል። መጽሐፍ ቅዱሳችንን በደምብ ስናጠና ሃያ አምስት ቁጥሮች በኋላ አንድ ቦታ ይሄ የክርስቶስ ስለ ክርስቶስ መምጣት ይነግረናል። እንደዛ እያለን ስንሄድ በብዛት የምናገኘው ተስፋ የክርስቶስ ዳግም መመለስ ነው እና ክርስቶስም በዛ ስቃይ በዛ መከራ ውስጥ ልጆቹ ሲያልፉ አብሮ አብሮ እንደሚያቸው አብሮ እንደሚሰቃይ መጨረሻ የዛ ሁሉ ፍጻሜ የሚሆነው ግን እሱ መጥቶ ለዛ ሁሉ መጨረሻውን ሲሰጥ እንደሆነ መጽሐፍ ቅዱሳችን ነገራል።